ፕሮፌሰር ብሩክ ኃይሉ ጤና ይስጥልኝ፣ እንደምን አመሽው ጤና ይስጥልኝ አቶ ሰለሞን እንዴት አመሽ? እግዚአብሔር ይመስገን እንግዲህ ሰሞኑን በኢየሩሳሌም ጉዳይ ላይ የዩናይትድ ስቴትስን አቋም በማውገዝ የተባበሩት መንግስታት ድርጅት በሰፋ ልዩነት አቋም ወስዷል። 128 ለዘጠኝ በሆነ ድምፅ ነው የመንግስታቱ ድርጅት የፕሬዚደንት ዶናልድ ትራምፕን አቋም ወይም የአስተዳደራቸውን ኢየሩሳሌምን በእስራኤል ዋና ከተማነት የማወቅና ኤምባሲያቸውንም ከቴል አቪቭ ወደ ኢየሩሳሌም የማዛወር ውሳኔ ያወገዘው የተቃወመው፣ እንዴት አገኙት ለመሆኑ ዶክተር ቶብሩክ ይህንን የድምፅ አሰጣጥ ሂደት ከጸጥታ ጥበቃ ምክር ቤቱ ያለፈው ውሳኔ አንስቶ እስከ ጠቅላላ ጉባኤው ንግግሮችና ውሳኔ። አመሰግናለሁ አቶ ሰለሞን። ድምፅ አሰጣጡን በሴኩሪቲ ካውንስል ማለት በጸጥታ ምክር ቤት በተመለከተ ያው እንደጠበኩት ነው። ማለት አሜሪካ ቪቶ እንደምታደርገው ሳይታለም የተፈታ ነበረ። ያው የራሱ አቋም ስለሆነ የራሱ አቋም ስለሆነ ጉዳዩም እሷ ላይ ስለሚያጠነጥም እዚህ ላይ መርሳት የለብን እንግሊዝ፣ ፈረንሳይ፣ ቻይና እና ራሽ ሪዳክሽን ፌዴሬሽን አቋማቸውን ሁልጊዜ ዊ ቴክ ኢት ፎር ግራንትድ ዝም ብለን እንወስደዋለን። ነገር ግን እነሱ ምን ያን አቋማቸው የፊልስጤን ጥያቄን፣ የእስራኤል ጥያቄ፣ የኢየሩሳሌምን ከተማ ጥያቄ በሁለቱ ህዝቦች መካከል ያለውን ችግር ለመፍታት የሚደረገውን ጥረት ምን ላይ እንደቆሙ ያሳያል። እንግዲህ ከእንግሊዝ የበለጠ አጋር ለአሜሪካ የለም። የቅኝ ግዛትና ትምናትና ይህንን ለአድማጮቻችን ማሳሰብ ፈልጋለሁ እና የእነሱን ድምፅ እንደጠበኩት ኢን ፌቨር ነው ያደረጉት። ማለት ለቀረበው ሬዞሉሽን ድምፅ ማዕቀብ ማድረግ ሲችሉ አላደረጉም። ጀኔራል አሴምብሊውን ጠቅላላ ምክር ቤቱን በተመለከተ እንዳልከው መቶ ሀያ ስምንት ድምፅ ተገኝተዋል። በጣም ሰርፕራይዝ ያደረገኝ ሰላሳ አምስት ሀገሮች ድምፅ አብስቴን አርገዋል። ማቀብ አድርገዋል። በጣም ደግሞ የሚደንቀው ሀያ አንድ ሀገሮች ብቅም አላሉ በዛው ቀርተዋል። ያልመጡ ዴሊጌሽኖች ማለት ነው ሀያ አንድ ናቸው። ይሄ ቁጥሩ በዛ ያለ ነው። ለምን የሚለውንም ጥያቄ ብናያይዝ ጥሩ ነው። ለምሳሌ ካልመጡትና ካልተገኙት ሀገራት መካከል ሴንትራል አፍሪካን ሪፐብሊክ፣ ዲሞክራቲክ ኮንጎ አሉ ከአፍሪካ እነዚህ እንግዲህ ሁለት ሀገሮች የዩናይትድ ኔሽንስ ፒስ ኪፒንግ ሚሽን የሚካሄዱባቸው አካባቢ ስለሆኑ ሜቢ የአሜሪካን ምን ልበልህ ትኩረት ላለመሳብ ና ማስቆጣት ለማስቆጣት ከአሜሪካ አይን ዞር ለማለት ይፈልጉ ይመስላሉ። ምክንያቱም ኒኪ በንግግራቸው ከባድ ማስጠንቀቂያ ነው፣ እንደ ትምህርት ቤት ቁጭ ብለው ስማችን ሁሉ ምን እንዘግባለን ብለው ያሉት በጣም የገረመኝ ማለት። ፕሬዚደንቱም ይሄንኑ ብለዋል እኮ ቀደም ባለው ቀን፣ እንከታተላለን እናያቸዋለን ብለዋል። አቋማችሁን፣ ሰልፋችሁን አሳምሩ፣ ከአሁን በኋላ እንግዲህ ያው ገንዘብም እርዳታም አይገኝም፣ አስቡበት የሚልም ሁኔታ ነው። እና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ይሄ ሙኑስኮ የዩናይትድ ኔሽን ፒስ ኪፒንግ ሚሽን ያለበት የሰላም አስከባሪ ኃይሉ ማለት የሰላም አስከባሪ ኃይል ዓመታዊው ባጀት እንኳን ዘንድሮ የተያዘለት አንድ ነጥብ አንድ ቢሊዮን ዶላር ነው። እንግዲህ አብዙሃኑን ያንበሳውን ድርሻ ማን እንደሚያዋጣ ኮንትሪቢዩት እንደሚያደርግ አስተዋጽኦ የአሜሪካ ነው። የአውሮፓ ህብረትም ጃፓንም እንግሊዝም ጀርመንም አሉ ማንገሳ ማለት ነው። ሴንትራል አፍሪካን ሪፐብሊክም እንደዚሁ ሚኑስካ አለ። ሚኑስካ የጸጥታ አስከባሪ ሀይል ያለበት ነው። ወደ ስምንት መቶ ሰማንያ ሁለት ሚሊዮን ብር ነው። እዛም የአሜሪካ አስተዋጽኦን አንርሳ። ይህንም በመፍራት ይመስለኛል ሁለቱ ሀገሮች እንደው መገኘት መታየትም አልፈልጉ ቀርተዋል። ከሁሉ ከሁሉ የሚደንቀው አቶ ሰለሞን ኬንያ ነው ኬንያ ከአፍሪካ ጉልህ ሚና ከሚጫወቱ ቁልፍ ሀገራት ቶፕቴን ሀገራት ውስጥ አንዷ ናት። ግን ተገኝታ እንኳን ድምፅ መስጠት አለመስጠት መብቷ ነው፣ አብስቴን ማድረግ መብቷ ነው። ነገር ግን ብቅም አላሉ ለምን የሚለውን ጥያቄ እንግዲህ ወደፊት የምናገኝ ይሆናል፣ ምርምርም መካሄድ ያለበት ይሆናል ማለት ነው። ከዚህ በተረፈ ሌላ የሚገርመው ሴራሊዮን ሆኖ ትናንሽ ሀገር ነው። ከአፍሪካ ላይ ባተኩር ማለት ነው። ቱርክሜኒስታን ከአሜሪካ ጋር ጥብቅ ግንኙነት አላቸው፣ አልተገኙም። ዩክሬን አልተገኙም፣ የሚገርም ነው። እሱም ለምንድነው የሚባል ከራሻ ጋር ባላቸው አቅራንቻ ክሪሚያ ላይ የአሜሪካን ድጋፍ በብዛት ስለሚጠብቁ ላለማስቆጣት ይመስላል። ሌላ ሳፕራይዚንግ አፍሪካ ሀገር አቶ ሰለሞን፣ ዛምቢያ ነው ያልተገኘ ስብሰባው ላይ በጭራሽም። የእነሱም እንደዚህ እንደ ኬንያ ራሱን የቻለ ወደፊት መወያ ነጥብ ሊሆን ይችላል። አሁኑ ግን ይሄ ነው የሚባል አጥጋቢ ማስረጃ ምንም አላገኘውም እና ይሄም ይመስላል። ከዚህ በተረፈ ድምፁን ስንተነትነው ከዘጠኙ ሀገራት ውስጥ የሴንትራል አሜሪካ ሀገሮች ከአሜሪካ ጋር ቁርኝት ያላቸው ሆንዱራስ፣ ጓታማላ እና ጠቃቅኖቹ ማይክሮኔዚያ፣ ማርሻል አይለንድስ ትን ብለዋል። የደሴት ሀገሮች ማለት ናቸው። የደሴት ሀገሮች ፓሲፊክ ያሉ ከአፍሪካ ሀገር አንድ አለ ቶጎ። የቶጎ አቋም እንደሆነ እንደዚሁ በዝርዝር መታየት ወደፊት ያለበት ይሆናል ለማለት ነው። ይሄ እንዳለ ሆኖ ደፋር ብትላቸው ወይ ደፋር ሀገሮች ወይም የምታረጉትን አድርጉ ከእናንተ ጋር ከአሜሪካ ጋር ማለት ነው ግንኙነት አለን በጥልቀትም ሆነ መለስ ባለ ሁኔታ በወዳጅነት ደረጃ ጭምር በወዳጅነት ደረጃ ጭምር ወዳጅነታችን እንዳለ ሆኖ ግን እምቢ ማለት አላደለ የራሳችን አቋም በራሳችን ሁለት እግር እንቆማለን ያሉ ሀገሮች አሉ ለምሳሌ ግብፅ ነው በአንደኛ ደረጃ እንግዲህ ግብፅ ከአሜሪካ የምታገኘው አመታዊ ሚሊተሪ ድጋፍና ኢኮኖሚክ ድጋፍ እስከ ምግብም ድጋፍ ድረስ ይሄ ነው አይባልም ሪስክ ወስደዋል ማለት ነው እንግዲህ ዶናልድ ትራምፕ የሚሉትን ተግባራዊ የሚያደርጉ ሰው ከሆነ ቃል በቃል ቢደመር ባዶ ነው። ግን በተግባር አስደግፈው ይሄን እንዲህ እቀጣችኋለሁ፣ እንዲያደርጋችኋለሁ፣ አሜሪካ የምታፈሰውን ገንዘብ አታገኙም፣ ልወስነዋለሁ፣ አቆመዋለሁ የሚሉ ከሆነ ግብጽ ከሚጎዱት ሀገራት አንዷ ናት። ከዛው ከእስራኤል ጋር በተያያዘ በካምፕ ዴቪድ ስምምነት ምክንያት እንኳን እኮ የአንድ ቢሊዮን ዶላር እኮ ወታደራዊ ድጋፍ በየአመቱ ታገኛለች ግብጽ ከዩናይትድ ስቴትስ እንዲሁም አድማጮችን ንትን አለማነትም እንጂ አነጥባራት ቢሊዮን ሁለት ቢሊዮን በየዓመቱ በቋሚ ደረጃ ከአሜሪካ ድጎማ አላት ግብጽ ትክክል ሌላ ያስደነቀኝ ሶማሊያ የሶማሊያ ዴሊጌሽን ነው ሶማሊያ እንግዲህ ገና በእግራቸው አልቆሙ የሶማሊያ ፌዴራል መንግስት ጊዜዋ መንግስት ነው የሚባለው እንደምታውቀው እነሱን ራሳቸው የቀረው እቅርብን እንጂ በሚል እንግዲህ በሃይማኖቱም ይሁን መስመር በማስመር የሚሆን ሶማሊያ የሚደነቅ አቋም ወስደዋል ነው የሚለው ሌላው ሱዳን ነው ሱዳን እንግዲህ በአልባሽር መንግስት ያው በአለም አቀፍ ኮርት የተከሰሱ ናቸው መሪያቸው አልባሺር እንግዲህ ይህንን የተደረገውን እንኳን ያለውን ተጽዕኖ ለማንሳት ፕሬዚደንቱ ከሀገር ሀገር በአለም እንዳይንቀሳቀሱ የታገዱ ሰው ናቸው። ያ ጉዳይ በቅርቡ ቀን ወደ ኋላ የተሳበ ጭላንጭር ብናይንቅሉ አሁን ግን ይሄ የእሳቸው እርምጃ ምን ያህል ትረምፕን አስቆጥቶ መልሰው በኢንተርናሽናል ኮርት ኦፍ ጀስቲስ ይገፉታል የሚለውን ጥያቄ እንድናስብ ነው። ሱዳን በቅርቡ በጸረ ሽብር ትግል ውስጥ ትሳተፋለች በሚል ምክንያት ዋሽንግተን ቀደም ሲል ጥላባት የነበረቻቸውን ማዕቀቦች ሁሉ በቅርቡ አላልታለች አንስታላች ነበረ እሱም ማለት ነው ልክ ማለት አሁን መልሶ እዛው ሊስት ውስጥ ያስገቧት እንደሆነ ምናያ ይሆናል። ምክንያቱም ፕሬዚደንቱ የሚያደርጉትን እንግዲህ ይለዋወጣል በየቀኑ ግን ከገፉበት እንደሚሉት ከቆሙ ማለት ነው። ሌላው ኢትዮጵያ አቋም ነው። ኢትዮጵያም ራሷ ግልጽ የሆነ የአፍሪካ ቀንድ ሀገሮች በሙሉ ግልጽ አቋም ወስደዋል፣ ከደቡብ ሱዳን በስተቀረ። ኢትዮጵያም ራሷ እንግዲህ ታይትሮፕ ይባላል ባላንሷን ጠብቃ የምትሄድበት ሁኔታ ነው። ምን ይደርስባታል የሚለውን ነገር ወደፊት የሚታይ ይሆናል። ነገር ግን ኢትዮጵያም ቁልፍ ሀገር ናት ለምዕራቡ ዓለም ቴሮሪዝሙ በመዋጋት ለአሜሪካም በሶማሊያም ስታቢሊቲ ለመፍጠር በምታደረገ አስተዋጽኦ፣ ሌላ ማሊ ነው። በጣም እንትን ያለኝ ድምፅ ማቀር ጋር ያደንቀኝ ነበር፣ ግን ድጋፍ ሰጥተዋል። ማሊ ማሊ በአሁኑ ወቅት ይሄን የማይባል ትርምስ ውስጥ ያለች ሀገር ናት። ማሊ ውስጥ እንዲሁ ደግሞ የዩናይትድ ኔሽን ፒስ ኪፒንግ ሚሽን አለ በሚኒስማ እንደገና ቴሮሪዝም በሰሜን ሀይል አለ የአልካይዳ እና በተለይ የአይሲስ ኤሌመንቶች ቅርንጫፎች፣ ቴሮሪስቶች ብዙ አካባቢ አሉ፣ ጂፋይፎችም ይንቀሳቀሳሉ። ይህ ሁሉ ተዳምሮ ማሊ ሪስክ በመውሰድ አቋማ ግልጽ አድርጋለች። እንግዲህ የአሜሪካ አስተዋጽኦ በኢንቴሊጀንስ፣ በገንዘብ ከአውሮፓውያኖቹ ጋርም የማይተናነስ ነው። እንግዲህ እሱንም ወደፊት በተግባር እንግዲህ የሚታይ ይሆናል። የማሊ ሁኔታ ማለት ነው። ሌላ ሪስክ ወስዶ ድምጽ የሰጠ ናይጄሪያ ነው። ያው ትልቁ ሀገር ነው ከአፍሪካ በኢኮኖሚም ሆነ በህዝብ ብዛት ናይጄሪያ ቦኮሀራምን ሀራምን ለመዋጋት ከአውሮፓያኖች ብቻ ሳይሆን በተለይ ከአሜሪካ ኢንቴሊጀንስ በሳተላይት በኢንፎርሜሽን በመረጃ ቦኮሀራምን ሀራምን ለመዋጋት ይሄ ነው የማይባል ድጋፍ ከአሜሪካ ይደረጋል። አሁን እንግዲህ ምን ሊያደርጉ ነው የሚሰው ሚስተር ትራምፕ የሚሉትን እንግዲህ ተግባራዊ የሚያደርጉ ከሆነ የአሜሪካንን ብሔራዊ ጥቅም እንደ ሎንግረን ይጎዳል። ነገር ግን ሊከለከሉ ነው ይሄ ኢንፎርሜሽን መረጃውን እየቀነሱን ሊዘጉት ነው። የድሮን ሁሉ አጠቃቀም በማሊን በናይጄሪያም አለ። ምን አይነት እርምጃ ሊወስዱ ነው የሚለው እናያለን። ሌላ ያደነኩት ደቡብ አፍሪካ ግልጽ ነው፣ ግልጽ አቋም አላቸው። የኤምሲ መንግስት የታወቀ ነው። ደቡብ ኮሪያ ነው። ደቡብ ኮሪያ እንደምናውቀው አሁን ከሰሜን ኮሪያ ጋር በጣም ጥቅ የሆነ ቴንሽን ውስጥ አሉ። እንደምታውቀው ከደቡብ ኮሪያ እና ሰሜን ኮሪያ ደቡብ ኮሪያኖችም የራሳቸውን አቋም አስምረዋል። እሱም አይ እኛ ፍትህን በተመሰረተ ሁኔታ ይሄ ነገር ኢየሩሳሌም በተመለከተ ትክክል አይደለም በሚል አሁን ለቀረበው ሬዞሉሽን ድጋፋቸውን ሰጥተዋል። ከላቲን አሜሪካ በወስድልን ኒካራጓ ነው። ሌላ የሚደነቅ ሬዥም መንግስት ኢራክ ነው። ኢራክ እንግዲህ አሜሪካ ስንት ሚሊዮን ቢሊዮን ዶላር ያፈሰሰችበት ሀገር ነው። ሳዳም ሁሴንን በማስወገድ ሆነ እዛ በመቆየት አሁን ያለውን መንግስትም በእግሩ እንዲቆም በማገዝ በእርዳታ ወታደራዊ እርዳታም ቢሆን አንደኛው እኮ የዩናይትድ ዩናይትድ ስቴትስ ተጠቃሚ ኢራቅ ነች። በጣም ብዙ ወታደራዊ ይፈሳል በቢሊዮን አሁንም አሉ እና ኢራቅ መንግስት ራሱ ይሄ ሁሉ እንዳለ ሆኖ እንግዲህ ታ ምን ያህል ትልቅ ሪስክ እንደወሰዱ ማለት ነው። ማለት ምንድን ነው እንግዲህ አሁን ዶናልድ ትራምፕ መስመር አሰመሩ። ወይ የሁላችሁ ነገር ከእኔ ጋር ካልቆማችሁ ካሁን በኋላ የሚደረገውን ድጋፍ ሁሉ አላርግም ይላሉ። ይሄ እንግዲህ ሁለት አይነት ድጋፍ ነ በዩኤን የሚደረግ ድጋፍ አለ። ከዩኤን ውጭ ደግሞ ባላተራል ግንኙነት ውስጥ ይካሄዳል። እና እነዚህ እነዚህ ሀገር እንዲያው አድማጮች ላለማሰልቸት በዚህ መልክ ብናያው ጥሩ ነው ለማለት ነው። ዶክተር ብሩክ ለመሆኑ ተአቅቦንና በስብሰባው ላይ አለመገኘትን እንዴት ነው የሚገመግሙት? እንደ ባጭሩ ሊያዩልኝ ከቻሉ መቼም መደገፍና መቃወም ግልጽ ነገሮች ናቸው። ተአቅቦና ከስብሰባ መቅረት ማለት ምን ማለት ናቸው? ሁለቱም ይሄ ነው ማይባል አቋም መውሰድ እንዳልፈልጉ ያሳያል። ቶታሊ አለመገኘት ፈሪም በለው ኮንስኮንሱን መር በመፍራት በዛኛው ጫፍ ላይ ያስቀምጠዋለሁ። ድምፅ ማዕቀብ ግን ካይደበቁ ፊትለፊት እዛው አዳራሾች ተገኝተው ይሄ ጉዳይ አላማረኝም፣ እምቢም እሺም አልልም፣ ግን የራሴ ምክንያት አለኝ ማልደግፍበት ማልቃወምበት። ስለዚህ ድምፅ ማዕቀፍ አደርጋለሁ የሚል አቋም ወስደዋል። ለምሳሌ በምሳሌ ብናስደግፉ አቶ ሰለሞን ጥሩ ይሆናል። ማ ሀገር እንደማሳውሰው ልበል። ለምሳሌ ከአፍሪካ ሀገር መቼም ስለ አፍሪካ ነው እና አድማጮችም ሀገራችን ሰዎች ኢትዮጵያ ጎኖች ናቸው እና ሰላሳ አምስት ሀገሮች ድምፅ ማዕቀፍ ሰጥተዋል። አይደለም አቶ ሰለሞን፣ ከዛ ውስጥ ስምንቱ የአፍሪካ ሀገሮች ናቸው። በዝርዝር እንዳየሁት ከዛ ውስጥ በመርጥልህ ለምሳሌ ደቡብ ሱዳን የደቡብ ሱዳን አይገርምኝም። ደቡብ ሱዳን አሁን ድምፅ ማዕቀብ የወሰዱበት ምክንያት አቋማቸውን ያለው መንግስት አለመረጋጋት የዩናይትድ ኔሽን ደግሞ ደቡብ ሱዳን ውስጥ እንደምናውቀው እሚስ አለ። እንደገና ደግሞ አብዬ ደግሞ ያልተፈታ ጉዳይ አለ። ግን ሞር እሚስ እሚስን በተመለከተ አንድ ነጥብ ዜሮ ሰባት አንድ ቢሊዮን ዶላር ነው በጀት የተያዘው። ቅድም በሌላ መልኩ የኮንጎና ሴንትራል አፍሪካና አቅርብ ያለው ምሳሌ ደቡብ ሱዳንን ስትወስድ አሁንም አንበሳውን ድርሻ ማን ይመስልሃል አስተዋጽኦ ነው ያደረገው ኮንትሪቢሽን የአሜሪካ መንግስትና ያው አውሮፓ ህብረት፣ ጀርመን፣ ፈረንሳይ፣ ጃፓን በተናጠል ደግሞ እንደሚችሉት አቅም የሚሰጡት ሁኔታ ይሆናል። ስለዚህ ደቡብ ሱዳን እንደዛ ያደርጉ አይደንቀኝም። ምን ያሳየኛል? ድምፅ ማቀፍ ሲሰጡ አንድ ፕሪንሲፕል ቢሆን እርምጃ ውሳኔ እንደሆነ ነው የሚያሳይ ይሄ ተጽዕኖ ባይኖርባቸው እርግጠኛ ነኝ አቋማቸው ግልጽ ይሆን ነበር። አሁን ግን ግልጽ ማድረግ ያልቻሉበት ያልፈለጉበት ምክንያት የሀገራቸውን ሁኔታ ህልውና ውስጥ ወስደው በጣም እንደሌሎቹ ደፋር ደፋር ሆነው የምታደረጉንን አድርጎ ወደ ወደማወስዳቸው እርምጃ ሰዎች እንዳልሄዱ ነው የሚያሳይ። ከነሳ ናይቀር ሌሎቹ ማላዊ፣ ሎሶቶ፣ ኢኳቶሪያል ጊኒ፣ ቤኒን፣ ካሜሩን ናቸው። ይህን ያህል ጉልህ የሆነ ምክንያታቸው እንኳን በግልጽ እንግዲህ በዝርዝር ካላወጡት ያን ያህል እንትን የሚል ጉልህ የሚሆን አይመስለኝም። ነገር ግን ለየት የሚያደርጉ ሁለት ሀገሮች ናቸው አቶ ሰለሞን ድምፅ ማዕቀብ የሰጡ ከአፍሪካ እነሱም ሩዋንዳና ኡጋንዳ ናቸው። እኔ ራሴ በአግርሞት ሞት ነው ያየሁት ይህንን ጉዳይ በተመለከተ ምክንያቱም ሩዋንዳ ምን በመሰለ ፕሬሽር ላይ ሆነው ነው ለምሳሌ ከአሜሪካ ይሄ ይሄ ተጽዕኖ ይደርሱብናል፣ ኡጋንዳን ብትሆን ከአሜሪካ ይሄ ይሄ ይቀርብናል ብለው እንደሌሎቹ ከነሱ ከእነሱ በባሰ ሁኔታ ላይ ካሉ ሀገሮች ጋር ስናወዳድራቸው ከእነሱ በባሰ ሁኔታ ላይ ያሉት ቋሚ ግልጽ የሆነ እርምጃ ደፋር፣ የክብር ጉዳይም የእንቢተኝነትም እርምጃ ሲያሳዩ፣ ኡጋንዳና ሩዋንዳ ግን በምን የተነሳ ነው የሚለው እንደው ማብራሪያ ወደፊት ራሱን የቻለ ክትትል የሚያስፈልገው ይመስለኝ ከቀሩት አንድ ዴሌጌሽኖቹ አንዳንዶቹም በገንዘብ አቅም ድክመት እንደሆነም የታወቀ ነው። ስለ አንዳንዶቹ ደካማ ሀገሮች ናቸው። ስለዚህ ይህንንም ነጥብ ለማሰር እፈልጋለሁ። ምናልባት ዩጋንዳን የመሰለ ሀገር በምንመለከትበት ጊዜ ከዩናይትድ ስቴትስ ጋር ባላቸው ግንኙነት ወይም ዋሽንግተንን ለማስከፋት ለማስደሰት ሳይሆን ከእስራኤል ከራሷም ጋር ባላቸው ግንኙነት ምክንያት ሊሆን ይችላል። አንዳንድ እርምጃዎችን የሚወስዱት ባለፈው ያነሳ ነው የፍትህና የጥቅም ጉዳይ ሚዛን ላይ ሲቀመጥ የትኛውን ነው የትኛው ሀገር የሚያነሳውም ከሚል ሊሆን ይችላል። እና በተለይ በዩጋንዳና በዮዌሪ ሙሴቪኒና በቤንጃሚን ኔታንያሁ መካከል ትንሽ ሞቅ ያለ ግንኙነት ያለ ይመስላል ሰሞኑ ጥሩ ጥሩ ነጥብ አመጣ። ልክ ነው። የኢዝራኤል ፋክተርን ስናስገባ ኡጋንዳና ሩዋንዳ ኢንቴሊጀንስ ሚሊተሪ ትሬኒንግ የመሳሰሉትን ቀረብ ያለ ግንኙነት ከእስራኤል ጋር አላቸው። ግን ስ ኢትዮጵያን ደግሞ አስቀምጠው ኢኩዌሽኑ ላይ ማለት የፈለግኩት ምንድን ነው ሞር የሚቀርባት ኢትዮጵያ ይመስለኛል ሞር ቀረብ ያለ ቀረብ ያለች ሀገር ሀያል ሀገር በሚሊተሪም በኢንቴሊጀንሱም በአፍሪካ ቀንድም ምን ያህል ሪስክ እንደምትወስድ ማለት ነው ማለት እስራኤሎች ይቆጣል አይቆጣው የሚለው ስለዚህ የፕሪንስፕል ጉዳይ መሰለኝ ልመት ና ልመት ያለ ነገር ነው ግን አንድ ሀገር እኮ ወይ ክብሩን ወይ ድህነቱን ሀብቱ መለየትም እኮ አንድ ነገር ነው። ለታሪክ የሚመዘገብም ነገር ነው። አቋም መውሰድ ማለት እኔ በዛ ነው ማየው እንጂ አንተ ያልከሆነ ጥብ ቫሊድ ነው ግን ከእስራኤል ጋር ደግሞ ጠንካራ ግንኙነት ያላቸው ሌሎችም አሉ። ኢትዮጵያን ለአብነት እንደገና አቀርባለሁ። ነገር ግን ያም ሆኖ ቅሉ የመጣው ይምጣ በማለትም ለፍትህ እና ትክክል ነው ብለው ለሚያምንበት ኢትዮጵያ አቋሟን ወስዳለች ማለት ነው። የሚችለው እንግዲህ ፕሬዚደንት ትራምፕ በተደጋጋሚ እስካሁን ድረስ ወደ ከመጡ በኋላ እንደምናያቸው የያዙት አቋም ይክፋም ይልማ ያሉትን የሚያደርጉ ሰው አይነት ይመስላሉ። በዘመቻውም ጊዜ ቃል የገቧቸውን ብዙ ነገሮች በተከታታይ እያደረጓቸው ናቸው። ማንም ቢንጫጫ፣ ማንም ቢጮህ ጉዳያቸው የሆኑ ሰው አይደሉም። በዓለም አቀፍ ደረጃም በሀገራቸው ውስጥም ቢሆን በእርዳታ ደረጃም ቢሆን ምናልባት የፎከሩትን ሊያደርጉ ይችሉ ይሆናል። ቢያደርጉት አንደኛ ራሱን ይሄንን ዛቻ እንዴት ነው እርስዎ የሚመለከቱት? እንደ አንድ የፖለቲካ ሳይንስ ምሁርና እንደ የዓለም አቀፍ ግንኙነቶች አዋቂም ሰው ። ሁለተኛ ቢያደርጉት ኢትዮጵያ የምትጎዳው ነገር ይኖራል፣ ይህኔ ሊቀርብኛል የምትለው ነገር ይኖራል። በጣም ጥሩ ጥያቄ ነው። ሰውየው ልክ ነው። ፕሪካሪየስ ናቸው። ለነገሩ አንዳንድም ያሉትን የሚለውጡበት ሁኔታዎች አሉ። ግን ከሞላ ስናይ በአብዛኛው ትክክል መዘርዘር ይቻላል። ልኩ ምን በአብዛኛው ልክ ደግፋለሁ የምትለው በአብዛኛው ያሉት ልክ። ካፈርኩ አይመልሰኝም ነገር ነው። አንዴት ከተናገሩ በቃ ስህተት ቢሆንም በዛው ግፋ ኮንስኮንሱ የፈለገ ይሁን የሚል አቋም ነው ያው፣ እሱ ደግሞ ራሱን የቻለ ደግሞ ኮንስኮንስ ይዞ የመጣው እሱ ምንም ሊሆን ይችላል። በእርግጥ ስለዚህ ጥያቄን፣ ይህን ቁልፍ ጥያቄ ለመመለስ በተባበሩት መንግስታት ነው እና ይሄ ጉዳይ ሆኖ እዛ ላይ እናተኩርና የተባበሩት መንግስታትን ባጀት የሚ እንግዲህ፣ አሜሪካ አሁን ያለው ከረር የሚያደርግ መንግስት ትልቁ ደጋግሞ ደጋግሞ እንኳን ተመርጦ አሁን ሳይመረጡ የሚናገሩት ምን ነበር? ባጀት እኛ ታክስ ፔየርስ መኒ በብዛት እናፈሳለን እናፈሳለን፣ ከተባበሩት መንግስታት ግን መልሶ የምናገኘው ጥላቻ እና ማያጠግብ ውጤት ነው የሚል ደጋግሞ ይናገራሉ። እና ባጀቱ ላይ ስናተኩር የአሜሪካ ድርሻ አመታዊ ድርሻ አሁን የቅርቡን ባነሳ ለአድማጮች ሀያ ሁለት በመቶ ነው አሜሪካ ባጀት የምትሸፍነው። የተባበሩት መንግስታት ባጀት የሁለት ሺህ አስራ ሰባት ሁለት ነጥብ ስድስት ቢሊዮን አሜሪካ ዶላር ነው። ከዛ ውስጥ ሀያ ሁለት በመቶ የአሜሪካ ድርሻ ነው፣ አንደኛ ያደርጋታል። ስድስት መቶ አስር ሚሊዮን ዶላር ነው በየአመቱ አሜሪካ ኮንትሪቢዩት የምታደርገው። እንግዲህ እሱን እንቀንሳለን የሚል ነው። ወዲያው እንግዲህ እንደ ፈጣን እርምጃ የሚወስዱ ከሆነ ይታይ፣ በአንድ ሶስተኛ፣ በሲሶ በአንድ አራተኛው ቢቀንሱ ምን ያህል የተባበሩት መንግስታት ሊያንገዳግድ እንደሚችል ማየት እንችላለን። ይህ እንግዲህ የመደባዊ ሬጉላር ባጀት እንግዲህ ጃፓን አለች፣ ቻይና ሁለተኛ ሶስተኛ፣ ጀርመን አራተኛ፣ ፈረንሳይ እና እንግሊዝ አምስተኛ አምስተኛ እና ስድስተኛ እያለ ኢትዮጵያማ አስተዋጽኦ ታደርጋለች የአፍሪካ ታዳጊ ሀገሮችን ሳይቀር ማለት ነው። ስለዚህ አንደኛ የሚወስዱት ነገር ምንድን ነው? ሬጉላር ባጀትን አናውንስ ማድረግ ይሄን ህል እንቀንሳለን እንኳን በመቶ እንኳን አንድ ስድስተኛውን ቢሉ ይሄ ነው ማይባል ሸክ ያደርጋል የተባበሩት መንግስታትን በጣም ትንሽ ገፋም ወይም ሊያንገደግደውም ይችላል ማለት የተባበሩት መንግስታት ደግሞ ተሰብስቦ በእያንዳንዱ ፕሮግራም ምን ያህል ገንዘብ መመደበን ይሆናል ኢርማርካ ገናል ምን ያህል መቀነስ አለብን ምን ያህል ደግሞ ከሌላ መተካት አለብን ወደሚለው ይወስዳል ስለዚህ አንድ እሱ ነው ሁለተኛ ደጋግመው ተናግረዋል አምባሳደር ኒኪ ሄሊ ተናግራለች ፒስኪፒንግ ሚሽንስ ላይ ነው የሰላም ማስከበር ሚሽኖች ላይ አቶ ሰለሞን ይሄ ነው የማይባል ዳሜጂንግ የሆነ ውጤት ሊኖረው ይችላል ማለት እሱ ላይ የማተኮርም ሁኔታ አልፎ አልፎ እንሰማል ለምሳሌ ይሄ እንደ ስፔሻል ባጀት ከሀገራት በፍላጎት ኮንትሪቢዩት የሚያዋጡት ወጪ ነው። ከዚህ ውስጥ ስድስት ነጥብ ስምንት ቢሊዮን ነው። ለምሳሌ በዓለም ላይ አስራ አምስት የሰላም ማስከበሪያ ሚሽኖች አሉ። ከዛ ውስጥ ዘጠኑ ዘጠኙ በነገራችን ለአፍሪካ ውስጥ ናቸው ማለት በማሊ ዌስተርን ሳሃራ አሁንም አለ፣ ዳርፉር አለ፣ ላይቤሪያ አሁንም አልተዘጋም፣ ኮት ድቧር አሁንም አለ፣ ዲአርሲ ቅድም ያነሳሁት፣ ሳውት ሱዳን ቅድም ያነሳሁት፣ አብዬ አለ። እነዚህ ዘጠኙ ቀዳም ከአስራ አምስቱ ዘጠኙ አፍሪካን ነው። ከዛም ውጭ ስድስቱ ደግሞ ሌሎች አሉ እና ከስድስት ነጥብ ስምንት ሚሊዮን ባጀት ነው እስከ ጁን ሁለት ሺ አስራ ስምንት የተያዙ ከዛ ውስጥ አንበሳውን ድርሻ አሁንም አሜሪካ አስተዋጽኦ የሚያደርገው እሱን እንኳን በአንድ ሚሊዮን ቢቀንሱ ይታይ እንግዲህ ከማሊ ከደቡብ ሱዳን ከዲአርሲ ከሴንትራል አፍሪካ ሪፐብሊክ ወታደር መቀነስ ማስወጣት ያ የሰላም ሚሽን ያስቀመጠውን ግብ በፕራዮሪቲ ደረጃ እየቀነሰ እየቀናነሰ ስኬል ዳውን የማድረግ ሁኔታ ያስከትላል ማለት ነው። ኦር ሌሎች ሀገሮች በቁጭት ተነስተው ለምሳሌ አይ አሜሪካ ጋፕ ብትፈጥርም፣ እኛ እንሞላዋለን እኛ በምንም አይነት አንሸነፍም። ለአሜሪካ ልበል ይሄ ግትር አቋም አሁን ላለው ግትር አቋም ሁሌ እንዲሆንም አሜሪካ ወደፊት ይለወጣል ማይቀር ነው። አሁንምክር አቋም በአየር ንብረት ጉዳይ ላይ ፈረንሳይ እንደወሰደችው አይነት አቋም ማለት ፈልገው ነው ማለት አሁን ጀርመኖች ፈረንሳይ እንግሊዝን በተወሰነ መልኩ አውሮፓ ህብረት በአንድ ድምፅ አውሮፓ ህብረት ሀያ ስምንት ሀገራት ነው ያሉት አሁን እንግሊዝ አሁን ወደ መውጣቱና ትንገና ነው ግን ሀያ ስምንት እንግሊዝን ጨምሮ አሁን እነሱ አብዛሃኑ ሀገሮች አቋማቸው ምንድን ነው እኛ ጃፓን ቻይና ያው ቻይና ኢመርጅ እያደረገች የመጣች ግሎበል ሀይል ናት። አለማዊ አቀፋ- ሀይል አላት። አሁን አሜሪካ ዞር ስትልላት ዘውያለች የምትገባ ሀገር ነች በመራሩ ነገር ነው ይሄ የማይቀር ነው። ምክንያቱም ኮርነርድ ሲሆኑ ሌላ ሀገሮች የክብርን ጉዳይ ይመጣል፣ የንቢተኝነቱን ጉዳይ ይመጣል። አይሄ ኮ እኛ ኮ ዳሀ ሆን እንጂ ታድ- አፍሪካ ሀገሮችም ሳይቀሩ ሆን እንጂ ክብር አለን የሚለው ነገር ይመጣል። እና ኢምፓክት የሚያደርጉት እርምጃ የሚወስዱት ሬጉላር ባጀት አንድ ሁለተኛ ፒስ ኪፒንግ ሚሽን አሜሪካ ታድርጎን አስተዋጽኦ ስኬል ዳውን የማድረግ ሁኔታ ይታገኛል። በዛ ኳያ የሚሄዱ ይመስለኛል ፕሬዚደንት ትራምፕ። እና ወደዛ ወደ መጨረሻው ጥያቄ ልሂድ ና አሁን ኢትዮጵያ ወደ ግማሽ ቢሊዮን ዶላር አካባቢ እርዳታ ታገኛለች ከዛ ትንሽ ከፍ የሚል ነው በአመት ከዩናይትድ ስቴትስ የምታገኘው። እና ትራምፕ እንዳሉት የበቀል እርምጃዎች ቢወስዱ እና ይሄንን እርዳታ ቢያቋርጡ ይሄንን ያህል እንደው ጎልቶ የሚጎዳት ነገር ይኖራል ኢትዮጵያን የአሜሪካ ድጋፍ መቅረት ይህ በጣም ጥሩ ጥያቄ ነው። ኢትዮጵያን በተመለከተ በጣም ድጋፍ እናገኛለን። ዩናይትድ ኔሽን ግን እንደምታውቀው ሲባል ወልድ ፉድ ፕሮግራም አለ፣ ዩኒሴፍ አለ፣ ስፔሻላይዝ ኤጀንሲዎች በርካታዎች አሉ። እነሱንም ይጨምራልና ጉዳት አለው። በተለይ ተዘዋዋሪውን ጉዳት ሳይሆን በቀጥታ ከኢትዮጵያ ጋር ዩናይትድ ስቴትስ ባላት ግንኙነት ምክንያት የምንሰጠው እርዳታ ቢቋረጥ የሚያስፈራት ነገር አለ ወይ? ኢትዮጵያ ይህን ጥያቄ የማነሳው ለምንድን ነው? በብዙ አጋጣሚዎች ከሰብአዊ መብቶች ጥበቃ ጋርም በተያያዘ በምንም በምንም ጉዳይ ዩናይትድ ስቴትስ አቋሟን ትገልጻለች። ብዙ ጊዜ ለኢትዮጵያ የተወካዮች ምክር ቤቱም ብዙ ምስክርነቶችን እማኝነቶችን ያዳምጣል። የኢትዮጵያ መንግስት ግን ይህን ያህል ተጨንቆ ምላሽ ሲሰጥ አናይም። ከማስተባበል በስተቀር ምን የሚያጣው ነገር አለ? የኢትዮጵያ መንግስት ከዩናይትድ ስቴትስ ምናጣው ነገር አይንክ የኢትዮጵያ መንግስት ነው አቋም ስናይ አሁንም ያለውን ሪያሊቲ ስናይ ኦን ደ ግራውንድ እንደገና እንደ አቅጣጫችንን ወዴት ናቪጌት እያደረግን እንደሆነ ስታይ ወደ ምስራቁ ይሄድ እንደሆነ በግልጽ የታወቀ ነው። ከቻይና ጋር ያለው ከግንኙነታችን ይሄ ነው አይባልም። አቶ ሰለሞን ከቻይና ጋር ያለውን ግንኙነት የኢትዮጵያ መንግስት በተጠናከር ሁኔታ ያስቀጥለዋል ነው የሚለው ከቻይና ጋር አሁን ብዙ የመግባባት ሁኔታ አለ። በወርልድ ባንክ ለምሳሌ ተጽዕኖ ለማድረግ ቢሞከር ኢትዮጵያ ላይ እና የመሳሰሉት ሀገራት ላይ በቻይና የሚመራ ልበልህ አዲስ የኤዥያን ባንክ አለ። ከሱ ጋር ጠንካራ ግንኙነትና ወደ አባልነትም ኢትዮጵያም እየገባች እየተራመደች ነው። ያን ያህል አሁን ጥያቄ ለመመለስ ይጎዳናል፣ ግን ያንን ለማስተካከል ያንን ጉዳትን በጥንካሬ ለመለወጥ ከቻይና ጋር ወደ ቻይና መወር ይገፈትረናል። ወደ ቻይና መወር በጠለቀ ሁኔታ ይወስደናል የሚል መልስ ነው ያለኝ። እዚህ ላይ አንድ ነጥብ ልጨምር ቢፈቀድልኝ። እሱ ምንድን ነው? የተባበሩት መንግስታትን ብዙ ጊዜ ሰዎች ዝም ብሎ ተሰብስበው ንትርክ የሚደረግበት ድርጅት አድርገው ይወስዱታል። አዎ፣ ጉዳዩ ጠንካራ እስከሆነ ድረስ እና ፍሰት እስካለው ድረስ ንትርክ ደርዝ ባለ ሁኔታ ተገቢ ነው። ምን ጥቅም ይገኝበታል? የሚሉ ብዙ ሰዎች አስተያየት ይሰጣሉ። ጥቅሙን ለማሳየት ነው። ባጭው ነገር እንደ ኢትዮጵያ አይነት የመሳሰሉ ሀገራት ለምሳሌ የእኛ ድርሻ ዜሮ ነጥብ ዜሮ አንድ ዜሮ ነው አስር ሺ አንድ ሺ እኛ ማለት ነው በፐርሰንት አመታዊ ኮንትሪቢሽናችን የምንጠይቀው አባል መዋጮአችን ሁለት መቶ ሀምሳ ሶስት ሺ ዶላር ገደማ ነው እንደገና ደግሞ ከእኛ በታች ያሉ ብዙ ሀገሮች አሉ ለምሳሌ ሰላሳ ሀገራት ከእኛ በታች የደሃ ድሃ የሚባሉ ጅቡቲን ጨምሮ ከአፍሪካ ቀንድ ዜሮ ነጥብ ዜሮ ዜሮ አንድ ነው ጅቡቲና ኤርትራ ለምሳሌ ከአፍሪካ ቀን በአመት የሚጠበቅባቸው አመታዊ አበል መዋጮ ሀያ አምስት ሺህ ሶስት መቶ ዶላር ነው። ይታይ የአንድ መኪና ሂሳብ ነው። ሀያ አምስት ሺህ ሶስት መቶ ዶላር ነው። ይህን ማየትና ቬሪፋይ ያማድረግ ይቻላል። እንግዲህ ጭብጦ ይዘህ እነዚህ በሀገሮች ኢትዮጵያን ጨምሮ ከተባበሩት መንግስታት የሚገኘው ጠቀሜታ የትየሌሌ ነው ለማለት ይሄ ነው አይባልም። በፕሮጀክት በኤክስፐርት በብዙ ፕሮግራም ማስፈጸሚያ በጸጥታው ራሱ ለምሳሌ በኢኮኖሚን ሶሻል ዩኤንዲፒው እንደገና በፒስና ሴኪሪቲ አሁን ሱዳን የምታገኘው ጥቅም ከመፍረስ አንድ ሀገር ማሊ፣ ሴንትራል አፍሪካ ሪፐብሊክ፣ ዲአርሲ ፒስኪፒንግ ሚሽን በመኖሩ ነው። አትሊስት ያ ሀገር ሀገር ሆኖ ሊቀጥል የሚችለው እና ጠቀሜታው ይሄ ነው አይባልም እና ይህን ነው ማስመር የምፈልግበት። የተባበሩት መንግስታት ውስ እናስበው ቆመ ብለን አንድ ቀንም ያለፈው ዓመት ማየት እንደተነጋገር ይመስለኛል። ዛሬ ባይኖር ምንድን ነው ቫክዩም የሚፈጠረው? ማሰብ ነው። ለዓለም አቀፍ ሰላም ፒስ፣ እና ስታቢሊቲ እና ሴኩሪቲ ምን ምን ምን መጥፎ አሉታዊ ነገር ያመጣል ነው። ስለዚህ መኖሩ ይመረጣል። ሲኖር ግን አሁንም ለማሰር መፈለገው አሜሪካ በትኖር ተገቢ ነው። አሜሪካ የነቃና ፖዚቲቭ ሚና ብትጫወት ግሩም ነው። እንደ ጉልበቷና እንደ ጡንቻዋና እንደ ማሰሏ ግን ያው ደሞ ካልሆነ ሸም ዲሞክራቲክ ሀገር ነው እና የተመረጠ መንግስት ይመጣል፣ ይሄዳል። ቀኑን ጠብቆ ደግሞ አሜሪካ እንደተለመደው በሙሉ ልቧ በጉልበትና በማፍጠብና በፍጥጫ ሳይሆን አቶ ሰለሞን በሙሉ ልቧ በበጎ በፍቅር ሰው የሚወደደው በፍቅር ነው እና እንትን በእንትን በጉጥጫ አይደለም እና ወደዛ ደግሞ የምትመለስበት ቀን ደግሞ የተለመደ ነው። ሶስት ዓመት አራት ዓመት ግፋ ቢል እንደገና ቢመረጡ የዛሬ ስድስት ዓመት ተኩል ሰባት ዓመት ነው። ያኔ አሜሪካ እንግዲህ እንደተሰበረ ቻይና ልበልህ ስብርባሪዋን ሲኒ ለማለት ነው ቻይና በዚያ ሀገር አባባል። አዎ ቻይና፣ ትክክል የተፈረካከሰውን ሰብስባ እንደገና ደግሞ ወደ የሰው ልጅ ሁሉ ወደሚገኝበትና በአንድ ድምፅ አትሊስት አንድ ባለው ድርጅት ገብታ የነቃ ተሳትፏን እና ገንቢ የሆነ ተሳትፏን እንደምታደርግ ጥርጥር የለኝ ለማለት ነው እና አመሰግንሃለሁ። አቶ ስለው በጣም በጣም አመሰግናለሁ። ፕሮፌሰር ብሮክ እግዜር ይስጥልኝ። ደህና ምሽት። be